ቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ መዝገብ ከተከሰሱት ሰዎች መካከል ሀያዎቹ በዋስ እንዲፈቱ የተወሰነው ረዘም ላለ ጊዜ በተካሄደ የፍርድ ቤት ሂደትና ክርክር እንጂ በፖለቲካዊ ውሳኔ አለመሆኑን ከተከሳሾቹ ጠበቆች አንዱ ለአሜሪካ ድምጽ ገልጸዋል። የዋስትና ጥያቄ ያቀረቡት ህዳር ሰላሳ እንደነበርም ጠበቃው አቶ ዮሴፍ ኪሮስ አስረድተዋል። የፖለቲካ ውሳኔ ቢሆን ኖሮ አቃቢ ሕግ የስር ፍርድ ቤት የሰጠውን የዋስትና መብት አይቃወምም ነበር በማለት ለአሜሪካ ድምፅ አብራርተዋል። አቃቤ ህግ ያቀረበውን ይግባኝ መነሻ አድርጎ ትናንት የሁለቱን ወገኖች ክርክር ያዳመጠው ጠቅላይ ፍርድ ቤት ውሳኔ ለመስጠት ለካቲት 7 2014 ዓ ም ቀጠሮ ሰጥቷል። አቶ ዮሴፍ ይህንንም አረጋግጠውልናል። ሰሞኑን የአሜሪካ ድምጽ ያነጋገራቸው የፍትህ ሚኒስቴር ዴታ ፈቃዱ ጸጋ፣ የዋስትና ውሳኔው በቅርቡ መንግስት ይፋ ካደረጋቸው ክስ የማቋረጥ እርምጃዎች ጋር የማይገናኝና ይግባኝ የተጠየቀበት መሆኑንም አስታውቀዋል። እስክንድር ፍሬው ዝርዝሩን ያሰማናል። በቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ መዝገብ ከሚገኙ ተከሳሾች ሀያዎቹ በሰላሳ ሺ ብር ዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ብይን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ የዋስትና መብት ከፈቀደላቸው መካከል የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር የነበሩት አቶ ያሬድ ዘርሁንና የጸረ ሽብር ወንጀሎች መመሪያ ኃላፊ አቶ ተስፋዬ ኡርጌ ይገኙበታል። ይህ የዋስትና ውሳኔ ይፋ የተደረገበት ጊዜ ደግሞ የህዋት የቀድሞ አመራሮችና የሌሎች ድርጅቶች መሪዎች በመንግስት ውሳኔ ከተፈቱበት ወቅት ጋር ተቀጣጥሟል። ሁለቱን ጉዳዮች አያይዘው እየተመለከቱ ያሉ ወገኖች መኖራቸውም ይታያል። ይህንን ጉዳይ በተመለከተ ያነጋገርኳቸው ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ የዋስትና ጥያቄ ያቀረቡት ህዳር ሰላሳ ማለትም ከፖለቲካ መሪዎቹ መፈታት በፊት እንደነበር አስታውሰዋል። አቃቤ ህግም የዋስትና መብት ጥያቄውን በመቃወም ሲከራከር መቆየቱን ጠቅሰዋል። እናም ጠበቃው የዋስትናው ጉዳይ ከቅርብ ጊዜው የመንግስት ክስት የማቋረጥ ውሳኔ ጋር እየተገናኘ አይደለም ብለዋል። የመንስታ ክፍም የለም። ፍርድ ቤቱ ሶስት ዓመት ሙሉ የአካባቢ ግን ምስክሮች ሲሰማ ቆይቶ ነው። ይህ ውሳኔ የአንቀት መካሄዱ ውሳኔ የደረሰው ና ፒሪ የፍርድ ቤት ና የፍርድ ቤት ስራ እንጂ ከዚህ ውጭ የሚያገናኘው ምንም ነገር የለም። ፍርድ ቤቱ የተከሳሾቹ ጉዳይ መታየት ያለበት ቀደም ሲል በነበረው ዋስትና የሚከለክል አንቀጽ ሳይሆን በወንጀል ህጉ አንቀጽ አራት ሀያ ሶስት እና አምስት ሀምሳ ስድስት እንደሆነ ህዳር ሰላሳ መወሰኑ ከዚያ በኋላ ለተካሄደው ክርክር መነሻ እንደነበርም ጠበቃው ይናገራሉ። የሚደርስበትን የሙስና ወንጀል የጋንጣችን በመቀየሩ ነው እንጂ በሙስና ወንጀል ተከላከሉ ቢላች ነው። የዋስትና ጥያቄ ማነው ያቀረበው? ነበር እኮ በሙስና ወንጀል ከመከላከል ይልቅ በወንጀል ህጉ አንቀጽ አራት ሀያ ሶስት ና አምስት ሀምሳ ስድስት ስር ከላከሉ ስላለ ነው እኛ ይህን ጥያቄ ያቀረብ ነው ከመሰረቱ ማለት ነው እንጂ የዚህ የዋስትና ጥያቄ ሰዎች በፈቀደበት ጥር አስራ ዘጠኝ ይሁን እንጂ ጥያቄው የቀረበው ህዳር ሰላሳ ነው። እስከ ታህሳስ ስምንት ባለ ይህ ክርክር አልቋል። ፍርድ ቤቱ በተለያዩ ምክንያቶች በመሀልም ላይ ሌላ የቀረባ ቤት ሰርዘ ነበር። በአካባቢ በኩል እሱ ሲመለከት ቆይቶ ነው ከህዳር ሰላሳ እስከ ጥር አስራ ዘጠኝ የወሰደው እንጂ እስከዚህኛው ጋር የሚገናኛ ብለም አካባቢ ግን በዚህ ጉዳይ ላይ ያላቸው አቋም ግልጽ ነው። እስከ ጠቅላይ ፍርድ ቤት ድረስ ቀርበው በዋስትና ሊለቀቁ አይገባም የሚል ክርክራቸውን እያቀረቡ ስለሆነ ከፖለቲካው ጋር በጭራሽ የሚገናኝ አይደለም። ጦርሞ ሶስት አመት ፍርድ ቤቱ የአካባቢ ህግ ምስክር እየሰማ የቆየበት ጉዳይ ከሌሎች ጉዳይ የሚለየው አሁን በፖለቲካ ተብሎ የተለቀቁ ሰዎች ጉዳይ ስንዳይ ተና አንድ አመቱ ነው። ይኸው ከቀረበ የአካባቢ ህግ ምስክርን መሰማት አልተጀበርም። ይህ እኮ የአካባቢ ህግ ምስክሮችን ለረጅም ከሁለት አመት ተኩል በላይ የአካባቢ ህግ ምስክሮች ሲሰሙ ነው የቆዩት። ከበዚህ ጉዳይ ሰሞኑን በስልክ ያነጋገርኳቸው የፍትህ ሚኒስትር ዴኤታ አቶ ፈቃዱ ጸጋም የዋስትና ውሳኔው የመንግስት ሳይሆን የፍርድ ቤት እንደሆነ ነበር ያስረዱት። ሰው ስትሆን ዛሬ አይደለም ዋስትናውን የምትገምጠው። ገና አንቀጹ የተቀየረ ጊዜ ዋስትና ሊሰጥ እንደሚችል ይገመታል። ምንም እንኳን ቅድም እንዳልኩ በስነ ስርዓት ህጉ አንቀጽ ስልሳ ሰባት መሰረት ፍርድ ቤት ዋስትና እንዲከለክል ተከሳሾች መልሶ ሊመጡ አይችሉም የሚለውን መቃወሚያ እንዲመዝልን አመለከትን ቢሆንም ማለት ነው። ስለዚህ ከክስ ማቋረጡ ጋር በሌሎች ሰዎች ከተፈቱት ነገር ጋር የሚያገናኘው የለም። የፍርድ ቤት ነፃ ሂደት የተሰጠው ውሳኔ፣ አቃቤ ህግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ጥር አስራ ዘጠኝ ለሀያዎቹ ተከሳሾች የፈቀደውን የዋስትና መብት ተቃውሟል። የፍትህ ሚኒስትር ዴኤታ አቶ ፈቃዱ ጸጋ አቃቤ ህግ የዋስትና መብቱን ለምን እንደተቃወመ ከጠቀሷቸው ነጥቦች መካከል የሚከተለው ይገኝበታል። አቃቤ ህግ ብይኑ ከተሰጠ በኋላ የዋስትና ጥያቄን ተቃውሟል። በብዙ ምክንያቶች እነዚህ ሰዎች ፍላይት ሪስክ ለምንለው የምንችለው ከሀገር ሊወጡ የሚችሉ የትም ያመልጡ የሚችሉ ብዙ የደህንነት ግንኙነት የነበራቸው የየትኛውን ቦታ ሊያመልጡ የሚችሉ ሰዎች ስለሆኑ ፍርድ ቤቱ እንዲከለከሉ የብይን የሰጠበት አንቀጽ ምንም እንኳን ዋስትና ማያስከለክል ቢሆንም በመርህ ደረጃ ማለቴ ነው በህግ የስነ ስርዓት ህጎ አንቀጽ ስልሳ ሰባት ተከሳሽ መልሶ ሊቀርብ አይችልም የሚል ግንዛቤ ፍርድ ቤቱ ሲይዝ ዋስትና መከልከል አለበት ስለሚል ያንኑ ሰፊ ምክንያቶች ዘርዝረን ተቃውመናል። ፍርድ ቤቱ ሳይቀበለው ቀርቷል። አቃቤ ሕግ የዋስትና መብቱን በመቃወም ለጠቅላይ ፍርድ ቤት ይግባይ ማለቱን እግድም መጠየቁን ሚኒስትር ዴታው ለአሜሪካ ድምፅ አስረድተዋል። የፌዴራል ጠቅላይ ፍርድ ቤት በበኩሉ አቃቤ ሕግ ያቀረበውን ይግባኝ መነሻ አድርጎ በትናንትና ዕለት የሁለቱን ወገኖች ክርክር አዳምጧል። ይህንኑ የገለጹት ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ ናቸው። ተከሳሾቹም በማረሚያ ቤት ሆነው በፕላዝማ ቀርበዋል። ጠበቆችም ቀርበን አስረድተናል። ከተከሳሾቹም ደግሞ ቀረ የሚሉትም መነሳት ያለበትን ነገር ለችሎቱ አስረድተዋል። አካቢቢ መልስ መልስ ያው ክርክር ካደረግን በኋላ መልስ ከሰጡ በኋላ ፍርድ ቤቱ ለዴካቲ ሰባት ሁለት ሺ አስራ አራት ጉዳዩ ላይ ውሳኔ ለመስጠት ቀጠሮ ይዟል። አቶ ዮሴፍ በክርክሩ ወቅት በአቃቤ ሕግ ቀረቡ ካሏቸው ቅሬታዎችና በጠበቆች ከተሰጡ ምላሾች መካከልም የጠቀሷቸው አሉ። አንደኛ የሚያነሱት ክርክር ተደባባቢ ወንጌሎች ስለሆኑ በሁለት አንቀጽ በሶስት ጉዳይ በሁለት ጉዳዮች ይከላከሉ ስለተባለ ማስተዳደር ይፈቀድላቸው አይገባም የሚል ክርክር አላቸው። ሁለተኛ ተደራራቢ ሲባል አራት ሃያ ሶስት ና አምስት ሃምሳ ስድስት ነ ማለት ነው። አራት ሃያ ሶስት ና አምስት ሃምሳ ስድስት እነዚሁም ደግሞ እዚው አራት ሃምሳ ስድስት ውስጥ መሆኑን በአንድ ሰው በሁለት ሰው ጉዳይ ይከላከል የተባለ ሰው ስላለ እነዚህም በተመለከተ ተደራራቢዎች ስለሆኑ ሊፈቀድ አይገባም ብለው ነው የተከራከሩት። እኛ ደግሞ ተደራራቢ የሆኑም ይፈቀድባቸዋል የምንላቸውን የሕግ መከራከሪያዎች አቅርበናል። ይሄ ክርክር በስር ፍርድ ቤት ቀርቦ የስር ፍርድ ቤቱ አይቶት የአካባቢ ሕግ ተደራራቢ ናቸው ያለውን ክርክር ከግምት አስገብቶ እነዚህ ሰዎች ሊቀጡ ጥፋተኛ ሚባሉ ሊቀጡ የሚችሉት ከአስር አመት በላይ ሊሆን ስለማይችል በዚህ ምክንያት መዋስት ዋስትናውን የፈቀደው ይህም የሕግ ክርክር አንስተኛ ሰባት የጠቅላይ ፍርድ ቤት ክርክር አድርገ ነው። ማንኛው ነጥባቸው ይሄ ነበረ። በሁለቱ ወገኖች የተነሱ ሌሎች ነጥቦችም የግራ ቀኝ ክርክር እንደተደረገባቸው የገለጹት ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ፣ ጠቅላይ ፍርድ ቤትም ውሳኔ ለመስጠት ለየካቲት ሰባት ቀጠሮ መያዙን አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ